በኦሮሚያ ክልል የአዶላ የወርቅ ማዕድን ቀለበት አካባቢ በከፍተኛ የአካባቢ ብክለት የሰዎችና የከብቶችን ጤንነት እየጎዳ መሆኑን የአካባቢ ነዋሪዎችና የማህበረሰብ አጥኚዎች እንዲሁም የፖለቲካ መሪዎች እየገለጹ ይገኛሉ። በሚድሮክ ኩባንያ እህት ድርጅት የሚካሄደው የወርቅ ማዕድን ስራ የአካባቢ ድህነትን ማስጠበቂያ መስፈሮች ይጎሉታል፣ ብሎውም ግልጽነትና ተጠያቂነት ይጎለዋል ይላሉ የአካባቢ ነዋሪዎችና አጥኚዎች። በአንጻሩ የሜድሮ ኩባንያ አሰራሩን በመከላከል ላይ ይገኛል። በዚህ ግዙፍ ኩባንያና በአካባቢው በአካባቢ ነዋሪዎች መካከል ለዘመናት የቆየውን የንግድ ስራ ማህበራዊ ተጠያቂነትና ኃላፊነትን የሚተነትን ዘገባ ሄኖክ ሰማግዜር ለምሽቱ ንግድና ምጣኔ ሀብት አዘጋጅቷል ቀጥሎ ይቀርባል። ከሁለት አስርተ ዓመታት በላይ በኦሮሚያ ክልል በጉጂ ዞን በተለይ ለገደምቢ አካባቢ የወርቅ ማዕድን ማውጣት ሥራ በሚድሮ ኩባንያ ሲከናወን የቆየ ሲሆን የአካባቢው ነዋሪዎች የምጣኔ ሀብት ተጠቃሚነትን አላገኘንም፣ የተፈጥሮ አካባቢያችን ብክለትና ጉዳት ደርሶበታል ሲሉ ተቃውሞ ሲያሰሙ መቆየታቸው ይታወሳል። ለደህንነታቸው በመስጋት ሙሉ ስማቸውን ያልጠቀሱት የምዕራብ ጉጂ ዞን ነዋሪ አቶ ባሊ ማህበረሰቡን እየጎዳ ነው ብለው የሚያምኑት ኩባንያ ለተጨማሪ ዐሥር ዓመታት የሥራ ስምምነቱ እንደ ታደሰለት የሰሙ የአካባቢው ነዋሪዎች በዛሬ ዕለትና ሰሞኑን ተቃውሞ ማሰማታቸውን ያስረዳሉ። እኔ አሁን ያለሁት በምራብ ጉጂ ዞን ጎሮዶላ ወረዳ ነው ያለሁት። ዛሬ ሰልፉ የተካሄደው በዞኑ ውስጥ በሚገኙት በተለያዩ ወረዳዎች ውስጥ ነው። አናሶራ ወረዳ ላይ ሰልፉ ተካሂደዋል። ጎሮዶላ ወረዳ ላይ እንዲሁ ተካሂደዋል። በምስራቅ ጉጂ ዞን ደግሞ ዱደዳዋ የምትባል ወረዳ ላይም እንደዚህ ሰልፍ እንደነበረ ነው። ሻክሶ ጉዳዩ ያለበት ቦታ ላይ ደግሞ ለገደምብ የሚባለው ቦታ ያለበት ወረዳ ላይ ነዋሪዎቹ ዛሬ በጠዋቱ ሰልፍ ለመውጣት ተሰብስቦ ነበረ። ወደ ሌላ ለማለፍ አሁን ጎሮዶላ ወረዳ፣ አናሶራ ወረዳ፣ በምስራቅ ጉጂ ዞን ዱደዳዋ የምትባል ወረዳ ላይ የወጡት ሰልፈኞች ይሄ ለገደምብ የሚባለው ኬሚካል የእኛ ነዋሪ እየጎዳብን ስለሆነ ምንም ጥናት ሳይካሄድ ይሄ የተፈቀደው ለአስረኛ ጊዜ የተራዘመ ለአስር ዓመት የተራዘመው ፍቃድ እንድነሳልን ብሎ ነዋሪዎች ጥያቄ ላይ ናቸው ማለት ነው። የአካባቢው ተወላጅ እንደሆኑ የሚናገሩት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣት ክንፍ ቃል አቀባይ አቶ አዲሱ ቡላላ በሚድሮክ የወርቅ ማዕድን ማውጣት ስራና የአካባቢው ነዋሪዎችን ውዝግብ እንዲህ ያስረዳሉ። የሜድሮክ ቴክኖሎጂ ግሩፕ ኩባንያ ከአስራ ዘጠኝ መቶ ዘጠና አመት ምድረት ጀምሮ የሜድሮክ ለገደንቢ ለገደንቢ የሚባል አካባቢ ከመንግስት ጋር ኮንትራት ተፈራርሞ ወርቅ ሲያወጣ ነው የቆየው። ቦታዎቹ ለገደንቢ የሚባል ነው የሚታወቀው በስፋት በስፋት ባለፉት ሀያ አመታት ወርቅ ሲያወጣ እንደነበረ ይታወቃል። እንግዲህ ይህንን በተመለከተ እኛም በተደጋጋሚ ስንዘግብበት የቆየነው ጉዳይ ነው። ከስምንት ዓመት በፊትም ከዛ በፊት በነበረው ጊዜ አንደኛውም የአካባቢው ማህበረሰብ የሚያነሳው የምጣኔ ሀብት ተጠቃሚነት ጥያቄ ነው። ሁለተኛ ደግሞ የአካባቢ ብክለት በተለይ በሰዎችና ና በእንስሳት ጤንነት ያስከተለው ሁኔታ ነው። እርስዎ የአካባቢው ተወላጅም እንደመሆንዎት፣ የተቃዋሚ የኦሮሞ ፌዴራሊስት ኮንግረስ አባልና አመራር አባል በመሆንዎት እስኪ ሁኔታውን ያስረዱን። ምንድን ነው የማህበረሰቡ ጥያቄ? የማህበረሰቡ ጥያቄ ግልጽና ግልጽ ነው። ፍትሃዊ ተጠቃሚነት እንዲኖር ነው። ማህበረሰቡ ኢንቨስትመንትን፣ ልማትን የሚፈልግ ማህበረሰብ ነው። ነገር ግን ማንኛውም ኢንቨስትመንት ሲካሄድ የአካባቢ ጥናት መካሄድ አለበት አንደኛ። ሁለተኛ ደግሞ ማህበረሰቡ ማወያየት አለበት። የማህበረሰቡ ጥቅም ግንዛቤ ውስጥ ባስገባ መልኩ ኢንቨስትመንት መካሄድ አለበት። ይሄ እንዲሆን ማህበረሰቡ ላለፉት ሀያ ዓመታት ሲጠይቅ የነበረው እዛም አልፎ ተርፎ ነገር ግን የሚድሮክ ለገደምቢ ኩባንያ ማህበረሰቡን ከመጥቀም አልፎ ማህበረሰቡን ስጎዳ የኖሬ ካምፓኒ ነው። ለዚህ ነው ማህበረሰቡ አምርሮ የሚቃወመው። ወርቁን ሲያወጣ ውቁም ማውጣቱ ብቻ ሳይሆን የተለያዩ ኬሚካሎችን እየተጠቀመ እንደ ሲያናይድ ያሉ ኬሚካሎችን እየተጠቀመ ሌሎች ደግሞ ከባባድ እነዚህ ብረቶች ብረት የሚባሉት ይሄ ሄቪ ሜታልስ የሚባሉ ምን ኮፐር፣ ዚንክ፣ አይረን የተባሉትን እየተጠቀመ የወርቅ ኦሩን የሚያጣራበት ሂደት ቀጥታ ወደ ማህበረሰቡ እየተለቀቁ ማህበረሰቡ በጣም እየተጎዳ ጤና እየታወቀ ሕይወቱ እያለፈ እንስሳትን አካባቢ ብክለትን እያካሄደ ወርቅ ሲያወጣ ነበረ ካምፓኒ ስለሆነ ስለዚህ ነው ማህበረሰቡ የሚቃወመው። እኛም ይሄን ነገር የጎሮዶላ ወረዳ አስተዳዳሪ አቶ ዱለቻ አለኬ ነዋሪዎች በመስተዳደሩ በመቅረብ በርካታ ጥያቄዎችን እንደሚያነሱ ገልጸው ጥያቄዎቻቸውን ለመመለስ ግን አቅም እንደሌላቸው አስረድተዋል። የማህበረሰቡን ጥያቄዎችም እንዲህ ያብራራሉ። ሕጻናት ላይ በሴቶች ላይ የሚያመጣው ያለ ጊዜ መውለድ፣ ከብትም እንደዛ ሰውም ያለ ጊዜ መውለድ አለ። የሚወለድ ሕጻን አካል ጉዳተኞች ናቸው። ህዝባችን እየተበከለ ነው። ስለዚህ ህዝባችን በዚህ አካባቢ ያለው በጣም ሀይለኛ ሀይለኛ ቅሬታ አላቸው። ቅሬታ መመለስ እኛ አልቻል የሚድሮክ ኩባንያ የለገ ደንቢ ስራ አስኪያጅ አቶ ድሪባ ጉተታ ለመንግስት የመገናኛ ብዙኃን በሰጡት ቃል ተራ ፕሮፓጋንዳ ወሬ ነው ሲሉ ድርጅቱ በማህበረሰቡ ፈጠረ ስለሚባለው የጤናና ሌሎች የምጣኔ ሀብት ተጠቃሚነት ጉዳቶች ምላሽ ሰጥተዋል። የዲላ ሆስፒታል ሜዲካል ዳይሬክተር ዶክተር ቡሻ ቦሎቆ ለኦቤን በሰጡት ቃል ለረጅም ጊዜ ለኬሚካል የተጋለጡ ነፍሰጡር ሴቶች ጽንሳቸው መቋረጡንና የሚወለዱ ሕፃናትም የአካል ጉዳቶች እንደሚታዩባቸው ተናግረዋል። በመረጃ አስደግፈውም አንድ መቶ ሃምሳ ዘጠኝ ሴቶች ጽንሳቸው በሆዳቸው መሞቱን ተናግረዋል። በአካባቢው የማኅበረሰባዊ ጥናት ያደረጉት በዲላ ዩኒቨርሲቲ የሚያስተምሩት ዶክተር አሰበ ረጋሳ በቅርቡ ባሳተሙት ጽሑፍ ሁኔታውን ልማት በመቀማት ሲሉ ገልጸውታል። ለምን እንደሆነ ያስረዳሉ። ከማህበረሰቡ ጋር ምንም የለማ ነገር የለም። የተቀማው ህብረተሰቡ መረቱንም አጥቷል። ከዛ መረቱ ላይ ያለውንም ሀብት አጥቷል። የለማው እንግዲህ ከዛ ጋር ተያይዞ ያለው ባለ ሀብት በራሱ ለምቷል ወይ ደግሞ ሀብት አከማችቷል ማለት ይቻላል። የአካባቢው ማህበረሰብ ግን ከዚህ ምንም የተጠቀመ ነገር የለው። እርስዎ በጥናቶ እንደተረዱት ምን ያህል ወርቅ ነው የሚወጣው ከዚህ አካባቢ? ይሄ በጣም ከባድ ነው። የተወሰኑትን ምንጮችን ብቻ ነበር መጥቀስ የቻልኩኝ እንጂ በተለይ የምድሮክ የወርቅ ልማት ያ ካምፓኒ ምንም ትራንስፓረንት ወይ ግልጸኝነት ስለሌለው ምን ያህል ይገኛል? ምን ያህል ገቢ ያገኛል? ለመንግስት ምን ያህል ግብር ይከፍላል በዓመት የሚባል ነገር ስለሌለ አንዳንድ ምልክቶችን ብቻ በመጥቀስ ከአራት ነጥብ አምስት እስከ አስራ አራት ነጥብ እስከ አስራ አራት አካባቢ ቶን ያገኛል ቶን ወርቅ ያገኛል ነው የሚባለው። ከዛ ባለፈ ግን የአካባቢ በተለይ በሰዎች እና በእንስሳት ጤና ጠንቅ የሆኑ አካባቢን የሚበክሉ ሁኔታዎች እንዳሉም ይጠቀሳል። እርስዎ በጥናቶት ይህንን እንዴት እንዳጠኑትና ምን እንዳገኙ ይግለጹልኝ። የጤና ችግር የዚ አካባቢ ላይ በህብረተሰቡ ላይ እየደረሰ ያለው ህጻናት በአካል አካል ጉዳተኛ በመሆን፣ ሴቶች እርጉት ሴቶች ያለ ጊዜ የሚያስወሩት አይነት በሽታ ያለበት በጣም ይሄን ማለት የማይቻል ነገር ነው። በጣም በጣም የሚያሳዝን ነገር ነው። እኔ እያንዳንዱ ቤት እየዞርኩኝ ነበር እና የቆጠርኩኝ ህጻናት እዛ መነሳት የማይችሉ ፓራላይዝድ ሆኖ እዛው ዝም ብሎ የሚተኙ ህጻናትን እስከ ሀያ ድረስ ቆጥሬ በአንድ ትንሽ መንደር ውስጥ አንዳንድ መረጃዎች ከአካባቢው ያገኘ ነው። ባለፉት አስር አካባቢ አመታት ውስጥ ወደ ሰባ የሚሆኑ ሴቶች እርግዝናቸው ያለ ጊዜ እርግዝና የወረደባቸው ነው ያለው። ሁኔታውን እርስዎ እንግዲህ በየአካባቢው የሄዱ ሲያነጋግሩ ሰዎችን፣ ማህበረሰቡ ምክንያቱ ምንድን ነው የሚል እሳቤ ነው ያለው። እርሶስ በጥናቶት ምንጩ ምንድን ነው እንደተረዱት? አሁን እንግዲህ ይሄኛው በጣም ከባድ ነው። ይ የማህበራዊ ሳይንስ ተመራማሪ ነኝ። ኬሚካልን ላቦራቶሪ ውስጥ አስገብቼ ያየሁት ነገር የለም፣ ግን የማህበራዊ ሳይንስ ጥናት የምናደርገው የተለያዩ ከሆነ ምንጭ ጋር የሚገናኙ ነገሮችን የምናጠናው ነው። አንደኛ ወደ ታሪክ ወደ ኋላ ተመልሰን የምናየው ነገር አለ። ሁለተኛ ደግሞ ጂኦግራፊካል ወደ ሌላ ቦታም ያለው ጋር ንጭጭር በማድረግ የምናየው ነገር አለ። ህዝቡም የምናገረውንም የምንወስዳቸው ነገሮች አሉና ከዚህ ጋር ተያይዞ ከውሃ ብክለት ጋር ነው የምን ነገር ነው በብዛት ያለን ውሃና ሆኖ ሆኖ ከአየር ብክለት ጋር የተገናኘን በሚሆን ያሳያል ጥናት ማለት ነው። በለገደንቢ የወርቅ ማዕድን ቀለበት አካባቢ የሚኖሩ ሰዎች ከስምንት ዓመት በፊት የአካባቢ ብክለትን በመቃወም ያካሄዱት ሕዝባዊ ተቃውሞን ተከትሎ የሚድሮክ ዋና ሥራ አስፈጻሚ አሁን በሳውዲ አረቢያ በስር የሚገኙት ሼክ መሐመድ አላሙዲና የወቅቱ የማዕድንና ኤነርጂ ሚኒስትር ወደ ስፍራው ተጉዘው የምጣኔ ሀብት ተጠቃሚነትና የአካባቢ ጥበቃ ኃላፊነትን ለመወጣት የመልሶ ማቋቋሚያ ገንዘብ እንደሚሰጡ ተናግረው ነበር። ለኦፌኮ አቶ አዲሱ ቡላላ ያቀረብኩት ጥያቄ ማኅበረሰቡ የሥራ እድልና የምጣኔ ሀብት ተሳትፎ፣ ጤናውና የአካባቢው ደህንነት ተሻሽሏል፣ ለውጥስ ተገኝቷል ወይ የሚል ነበር። ምንም አይነት ለውጥ አላመጣም። በጣም ነው የሚያሳዝ ነው። ለመጪው ትውልድ ማሰብ ሰብአዊ ኃላፊነትም ጭምር ነው። ነገር ግን ይሄን በተቃረነ መልኩ እናቶች ጽንሳቸው ያስወርዳቸዋል፣ ከብቶችም እንደዚህ እንስሳቶች ይሞታሉ። ሰው በቁሙ እያለ አጥንቱ በውስጡ ይሰባበራል። ይሄ ደግሞ ፕሮፓጋንዳ ሳይሆን የመንግስት ቴሌቪዥን የኦሮሚያ ሚዲያ ነት ሚዲያ ፖድካስት ከአንድ አመት በፊት በአካባቢ ሄደው የተወለዱትን ህጻናትን በቪዲዮ አስደግፎ ማረጃ አቅርቦ ነበር። እነዚህ ህጻናት ጭንቅላታቸው እንደ እንደ ስኛ የሆነ አንገታቸው ቀጥ ብሎ መቆም የማይችል እግራቸው ስንኩል የሆነ አካል ጉዳተኞች እየተወለዱ ነው። በጣም በሚያሳዝን መልኩ ደግሞ በይባን አሁን በዚህ ሰዓት ድምፅን እያሰማበት ባለበት ሰዓት ራሱ ትላንት ማታ እንደዚህ ዲፎርም የሆነ አካል ጎደሎ የሆነ ህፃን ተወልጫዋል። ይሄ በጣም የሚያሳዝን ነው። ግን ይሄን ነገር የተወያዩበት ከስምንት አመት በፊት ነው። ከስምንት አመት በኋላም ዛሬም ላይ እንደዚህ አይነት ነገር እየተደረገ ነው። ምንም አይነት እርምጃ አልተወሰደም፣ ምንም አይነት ካሳ አልተከፈለም፣ ምንም አይነት ማሻሻ አልተደረገም። አሁንም በዚህ እያለ ሌላ አስር አመት ይህን ህዝብ ግደሉ መጪውን ትውልድ አጥፉ ተብሎ ህዝብ ላይ እንደዚህ አይነት ኮንትራት መፈረም እጅግ በጣም የሚያሳዝን ነው። የሚያስቆጣ ይሄ ነገር ነው። ምንም የተደረገ ለውጥ የለም ማለት ነው። ስለ ኮንትራክቱ ለማብራሪያ ቢሰጡን። ይሄ የሚሉት ኮንትራት እንግዲህ የሚድሮክ ከመንግስት ጋር የሚፈርመው ስምምነት ነው። መቼ ነው የሚያልቀው? እናንተ እንደ ተቃዋሚ ፓርቲ የምጠይቁት ምንድን ነው ለመንግስት? ይሄ ኮንትራት የተራዘመው ለአስር አመት ነው ተጨማሪ የተፈራረሙት። ይሄ ደግሞ በቴሌቪዥን በሚዲያዎች የታየ ነው። እንዲሁም ደግሞ ደብዳቤዎች እነሱ የመሩበት የተጻጻፉት ደብዳቤዎች በግልጽ ታውቀዋል። ለአስር አመት አሁንም ምንም አይነት ማሻሻ ሳያደርጉ ህዝቡ ሳይፈልግ ወይም በደል ያደረሱትን አካላት ለግ ሳያቀርብ ካሳ ሳይከፍል የአካባቢ መበከልን ግምት ሳያስገባ ህዝቡን በዶላር በአደባባይ የተሸጠበት ሁኔታ ነው ያለው እዚህ በጣም ነው የሚያሳዝ ነው። ይሄ ደግሞ እንደ ፓርቲያችንም እንደ ግልም በጣም የሚያሳፍርና ኃላፊነት የሚሰማው እና ሰብአዊነት የሚሰማው ባለስልጣንም ሆነ ፓርቲ ይህን ነገር ማድረግ አልነበረበትም። በጣም ነው የማመሰግነው። አቶ አዲሱ ቡላላ የተቃዋሚ ኦሮሞ ፌዴራሊስት ኮንግረስ የወጣቶች ንቅናቄ ቃል አቀባይና የዚህ የአካባቢ ኗሪ ናቸው ተወላጅ። አመሰግናለሁ። አመሰግናለሁ እም ስለጋበዛችሁ